የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንደምናመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ ሐምሌ 25 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። ከጅቡቲ ወደ የመን በመጓዝ ላይ የነበረች አሳ ማስገሪያ ጀልባ በመሰባበሯ 15 ስደተኞች ሞቱ። በጅቡቲ አድርገው ወደ የመን ከዚያም ወደ ሳውዲ አረቢያ ለማቅናት በሕገ ወጥ አዘዋዋሪዎች አማካይነት ጀልባው ላይ የተሳፈሩት ፍልሰተኞች በሙሉ ኢትዮጵያውያን ነበሩ። ዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም የየመን ቃል አቀባይ ኦሊቪያ ሄደንን ነው የሰማችሁት። ዘገባውን ይዘን እንመለሳለን። በተለያየ የዩናይትድ ስቴትስ ከተሞች የሚገኙ ትውልደ ኢትዮጵያውያን ወጣቶች ወደ ኢትዮጵያ ተጉዘው የልምድ ልውውጥ አድርገዋል። በሜዲሲን ሄልፕ ለማድረግ ኤጁኬት ለማድረግ አሁን ኤም ኤም አር ቲ አይ ሚዲያ ሶርስ ስለሆነ በሚዲያ የአገሬን ሰው ለማስተማር ስለ ብዙ ነገር ስለ ኤችአይቪ፣ ቱበርክሎስስ፣ ሄፐታይተስ እና እንደዛ አይነት ኦፖርቱኒቲ ከሰጠኝ ማማርቲያ የፊውቸር ፕሮጀክት እኛ ብዙ ለማስተማር ነበር የመጣ ነው። ግን እነሱ የሚያነሱት ሀሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው። በደንብ ያውቁታል። በጋቢና ተሳፍረው ልምዳቸውን ያካፍሉናል። የሙዚቃ ምርጫም አለን። አይን ዜናችሁ ዲበኩሉ ታፈሰነኝ ከጃኖ ባንድ በጋቢና ቪኦኤ ላይ ወይ ዘንድሮ የሚለውን ሙዚቃዬን ከጃኖ ባንድ ለራስ ነው አልበም ላይ አብዣያቸዋለሁ። ሌሎች ለምሽቱ ያሰናዳናቸው ዝግጅቶችም አሉን። ፕሮግራሙን በመምራት ኔጽዮን ግርማና ኤደን ገረመው አብረናችሁ እንቆያለን። በቅድሚያ የኢትዮጵያዊ ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎችን ያሰማችሁ። ለዜናዎቹ ተመልሰን መተናል። ኢህአዴግ ሀገራዊ ምርጫው ጊዜውን ጠብቆ እንዲካሄድ አቋም እንዳለው ዛሬ ለጋዜጠኞች መግለጫ የሰጡት ጠቅላይ ሚኒስትር አቢይ አህመድ አስታወቁ። በመግለጫቸው ከጋዜጠኞች ለቀረቡላቸው ጥያቄ የተለያዩ ምላሾችን ሰጥተዋል። በዚህ በሰጡት ምላሽም ሀገራዊ ምርጫው ይራዘማል አይራዘምም የሚለውን በተመለከተ ከተነሱላቸው መካከል ወቅቱን ጠብቆ ይካሄዳል የሚል የራሳቸው ምክንያት ያላቸው አካላት እንዳሉ አንስተዋል። ምርጫው ይራዘም የሚሉም አሉ፣ ወቅቱን ጠብቆም ይሄድ የሚሉ አሉ ካሉ በኋላ፣ ነገር ግን የኢህአዴግ ስራ አስፈጻሚ ኮሚቴ ባደረገው ስብሰባ ምርጫ ከማካሄድ ጋር በተያያዘ በዝርዝር እንደተወያየና ምርጫው አይደረግም የሚል አቋም እንደሌለው ተናግረዋል። ኢህአዴግ በምርጫውን ጊዜውን ጠብቆ እንዲካሄድ አቋም አለውም ብለዋል ጠቅላይ ሚኒስትር አብይ በከዚህ ጋር በተያያዘ እንግዲህ የተናገሩት ሌላው ጉዳይ ደግሞ የምርጫ ህግ የተዘጋጀ መሆኑን ነው። ህጉ ሁሉም የፖለቲካ ፓርቲዎች እና የሚመለከታቸው አካላት እንደተሳተፉበት ተናግረዋል። በዚሁ ጋዜጣዊ መግለጫ ላይ የተነሳው ሌላው ጥያቄ የህዋትና ኦዴፓ በለየ ብቻ የሰጡት መግለጫን የተመለከተ ነበረ። በህዋትና በኦዴፓ መካከል ባለው የፖለቲካ ጉዳይ ህዋትና ኦዴፓ በየፊናቸው መግለጫን በማውጣት በፖለቲካው ዓለም የሚያጋጥም መሆኑን ተናግረዋል። ሁለቱ የፖለቲካ ፓርቲዎች ለረጅም ዓመታት ለህዝብ ጥቅም ሲሉ አብረው መታገላቸውንም አስታውሰዋል። ለዚህ እንደ መፍትሔ ነው ያሉትንም በመግለጫቸው ላይ ጠቅሰዋል። ለዚህ ከሁለቱ ፓርቲ ውጭ ያሉ በተለይ የኢህአደግ እህት ድርጅቶች፣ የኢህአደግ ራሱና አጋር ድርጅቶች የሚጠበቅባቸው አንድ ወሳኝ ስራ አለ። ለሁለቱ ፓርቲዎች ፎረም ፈጥሮ ሀሳቦቻቸውን በተለመደው ዲሞክራሲያዊ መንገድ እንዲያንሸራሽሩ እና እያንዳንዱ ግለሰብ ወይም ቡድን የታየውን ጠፋት ሂስ ማቅረብ እንዲችል የራሱንም ሂስ ማውረድ እንዲችል እድል መፍጠር ነው። ይህንን ካደረግን ይበልጥ መቀራረቡ መደማመጡ እየተፈጠረ ይሄዳል። ይህንም ማድረግ ሲሳንን ደግሞ ጉዳዩ እየተካረረ ይሄዳል። አያይዘው እንደተናገሩት ጥይት እስከሌለ ድረስ በፓርቲዎች መካከል የሚደረግ ውይይት አስደንጋጭ ሊሆን አይገባም ብለዋል። ጠቅላይ ሚኒስትር አብይ በጣም በርካታ ጥያቄዎች የሲዳማ ክልልነት ጥያቄ ጋር በተያያዘ ስለ ችግኝ ተከላው በአጠቃላይ በርከት ያሉ የኢትዮ ኤርትራ ግንኙነትና ሌሎች ጥያቄዎች ተነስተውላቸው ምላሽ ሰጥተዋል። በነገው ምሽት የተወሰኑትን ለመዳሰስ እንሞክራለን። የአረና ለሉዓላዊነትና ዴሞክራሲ ፓርቲ ስራ አስፈጻሚ ኮሚቴ ትላንትና ባወጣው መግለጫ በአሁኑ ጊዜ በኢትዮጵያ የተፈጠረው ችግር መነሻው የዴሞክራሲ ጦት ነው ብሏል። ኮሚቴው መግለጫ ያወጣው ስብሰባ ካካሄዳ በኋላ መሆኑ ተጠቅሷል። የመገንጠልና ሀገር የመበታተን ጉዳይን እንደ ዋና የመፍትሄ አጀንዳ አድርገው እየተንቀሳቀሱ ያሉ ልሂቃን ህዝቡን ወደ ባሰ ችግር እየከተቱት ነውና ሊያቆሙ ይገባል ብላል መግለጫው። እንዲሁም አሁን በኢትዮጵያ የተፈጠረው ችግር የብሔር ብሔረሰቦችን ጥያቄ ጎልቶ በመውጣቱ ነው በማለት የብሔር ብሔረሰቦችን መብት ለመጨፍለቅ የሚደረገውንም እንቅስቃሴ እንታገላለን በማለት ገልጸዋል። ሙልጌታ ጽባህ በጉጂ አካባቢ ሰላም ይውረድ ብለን ብንማጸንም የሚሰማን አጣን ሲሉ አባገዳ ጅሉ መንድኦ ተናገሩ። የመንግስት የጸጥታ ኃይሎችና በአካባቢው በኦነግ ሰራዊት ስም ታጥቀው የሚንቀሳቀሱ ቡድኖች መካከል በሚካሄድ ግጭት የአካባቢው ነዋሪ ዋጋ እያስከፈለው ነው ብለዋል። የምዕራብ ጉጂ ነዋሪዎች የመንግስት የጸጥታ ኃይሎች አሁንም ጉዳት እያደረሱባቸው እንደሆነ ተናግረዋል። የምዕራብ ጉጂ ዞን በአሉባልታ ደረጃ ነው ቤት ተቃጥሏል የሚል ወሬ የደረሰን እንጂ ምንም ሪፖርት አልደረሰንም ሆኖም እየመረመረን ነው የሚል ተስፋ ሰጥተዋል። ገልሞ ዳዊት ነው ዘገባውን ያደረሰን ሩዋንዳ በዴሞክራሲያዊት ኮንጎ ሪፐብሊክ የተከሰተውና ና ከአንድ ሺ ስምንት መቶ በላይ የገደለውን የኢቦላ ወረርሽኝ ተከትሎ ከዲሞክራሲያዊት ኮንጎ ሪፐብሊክ ጋር የሚያዋሰናትን ድንበር ዛሬ ዘግተዋለች። የኮንጎ የጤና ጥበቃ ባለስልጣናት እስካሁን ድረስ ወረርሽኙን ለመቆጣጠር እየታገሉ ናቸው። እማኞች ለቪኦኤ እንደ ተናገሩት የሩዋንዳ ባለስልጣናት ከጊኒኒየ ከተማ ወደ ኮንጎ ጎማ ከተማ የሚያቋርጡ በርካታ ሰዎችን ለበርካታ ሰዓታት እየከለከሉ መልሰዋል። ይሄ የሆነው ጎማ ውስጥ ኢቦላ ቫይረስ ከተከሰተ በኋላ ነው ነው ። ይሁንና ከሩዋንዳ ወደ ሀገራቸው የሚመለሱ የኮንጎ ሰዎች ማለፍ እንደሚፈቀድላቸው ነው የአይን እማኞቹ ጨምሮ የገለጹት። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው አብረን ከአድማስ ስንሻገር እንላችኋለን። Gabina VOA. Let's cross boundaries together. አሁን በመግቢያችን ላይ ወደ አስተዋወቅናችሁ ዘገባ እናልፋለን። አስራ አምስት ኢትዮጵያውያን በባህር ላይ ሞቱ። ከዘጠና በላይ ስደተኞችን አሳፍራ ከየመን ከጅቡቲ ወደ የመን በመጓዝ ላይ ነበረች። የአሳ ማስገሪያ ጀልባ በመሰባበሯ አስራ አምስት ስደተኞች በረሀብ በጥምና በተስፋ መቁረጥ ራሳቸውን ባህር ውስጥ እየወረወሩ መሞታቸውን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ማስታወቀ ሲሆን ግርማ የድርጅቱን የየመን ቃል አቀባይ ኦሊቪያ ሄደን አነጋግራ ተከታዩን ዘገባ አጠናቅራለች። የተባበሩት መንግስታት የፍልሰተኞች ድርጅት አይኦኤም ቃል አቀባይ ኦሊቪያ ሄደን ከአደጋው የተረፉትን ስደተኞች ቃል ጠቅሰው ለአሜሪካ ድምጽ እንደተናገሩት ሙሉ በሙሉ ኢትዮጵያውያን የሆኑ ዘጠና ሶስት ፍልሰተኞች ተሳፍረውበት የነበረና ከእንጨትና ከወዳደቁ ቁሳቁሶች ተጠጋግኖ የተሰራ ጀልባ ከጅቡቲ ወደ የመን እየተጓዘ በመሀል ላይ በመሰባበሩ ሕግ ወጥ አዘዋዋሪዎቹ እዛው ጥለዋቸው ሄደዋል። ፍልሰተኞቹም ለአንድ ሳምንት ያህል ሕይወታቸውን ለማቆየት በጭንቅ ቢጣጣሩም አስራ አምስቱ ግን ሕይወታቸው ረሃብና ጥሙ ያደረሰባቸውን ስቃይ መቋቋም ስላልቻሉ ራሳቸውን ባህር ውስጥ እየከተቱ ሞተዋል። ከትላንት በስቲያ ማክሰኞ የተረፉትን ከአይኦኤም እርዳታ ሰራተኞች የተረፉት ከአይኦኤም እርዳታ ሰራተኞች ጋር ተገናኝተው የደረሰውን አስረድተዋል። ኦሊቪያ ሄደን ይህንኑ የፍልሰተኞች ቃል ጠቅሰው ሁኔታውን ያስረዳሉ። በጅቡቲ አድርገው ወደ የመን ከዚያም ወደ ሳውዲ አረቢያ ለማቅናት በህገ ወጥ አዘዋዋሪዎች አማካይነት ጀልባው ላይ የተሳፈሩት ፍልሰተኞች በሙሉ ኢትዮጵያውያን ነበሩ። በመካከሉ ጀልባዋ ተሰበረችና ለአደጋ ተጋለጡ። ለአንድ ሳምንት ያህልም ያለ ምግብና ውሃ፣ በረሃብና በጥም በስቃይ በባህሩ ላይ አሳልፈዋል። ይህንን ስቃይ መቋቋም ያቃታቸው ተስፋ እየቆረጡ ራሳቸውን ወደ ውሃው እየወረወሩ ሞቱ። የተቀሩት ግን በአካባቢው አሳ አስጋሪዎች እርዳታ ተርፈው የመን ደረሱ። አንድ በጣም የተጎዳ ፍልሰተኛ ግን የመን ከደረሰ በኋላ የሕክምና እርዳታ ከማግኘቱ አስቀድሞ ሕይወቱ አልፏል። የአይኦኤም የእርዳታና የሕክምና ቡድን በቦታው ሲደርስ ያገኘው አስሩን እንደነበር የገለጹት ኦሊቪያ በጣም ተጎድተው የነበሩት ሶስት ወንዶችና ሁለት ሴቶች የሕክምና እርዳታ ተደርጎላቸዋል ብለዋል። ሌሎቹስ ብያቸው ነበር። የተወሰኑት የቤት ውስጥ እርዳታ በሚሰጥበት ቦታ ተቀምጠው ከአይኦኤም እና ከአጋዥ ድርጅቶች የምግብና የመኝታ ድጋፍ እየተደረገላቸው ነው። የተወሰኑት የአገር ውስጥ ማህበረሰቦች እርዳታ እያደረጉላቸው እንደሆነ ሰምተናል። የት እንዳሉ ማወቅ ያልቻልናቸው ሌሎች ደግሞ አሉ። መረጃ ለማጠናቀር እንደሞከር ነው ግን ወዲያውኑ ወደ ሳውዲ አረቢያ የሚያደርሳቸውን መንገድ ሳይቀጥሉ እንዳልቀረ ነው የሚጠረጠረው። ኦሊቪያ እንደሚሉት ምንም እንኳን የመን በጦርነት መታመስ ከጀመረች አራት ዓመታት ቢቆጠርም ከአፍሪካ ቀንድ በተለይም ደግሞ ከኢትዮጵያና ከሶማሊያ የሚፈልሱ ስደተኞች ጉዟቸውን አላቋረጡም። ከአደጋ የተረፉት ለምን እንዲህ ያለ እጅግ ዘግናኝ መንገድ ህይወታቸውን መስዋዕት አድርገው እንደሚጓዙ ስንጠይቃቸው ራሳቸውን ለመለወጥ ተስፋ እንደሌላቸውና በመካከለኛ ምስራቅ ሀገራት ህይወታቸውን የመቀየር እድል እንዳላቸው ይነግሩናል ካሉ በኋላ ግን ምክንያታቸው ምንም ይሁን ምንም እኛ ይህንን አደገኛ ጉዞ የትኛውም አይነት ምክንያት አይገልጸውም ይላሉ። ትልቁንም ቦታ የሚይዘው ደግሞ ህገ ወጥ አዘዋዋሪዎች የሚሰሩት ህገ ወጥ ተግባር ነው ብለዋል። ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ባለፈው ግንቦት ወር ባስተላለፈው የእስረኞች መፈታትን ጥሪ በተመለከተ በሳውዲ መራሽ ጦር ድጋፍ የሚሰጠው የየመን መንግስት በሚቆጣጠራቸው የኤደንና የላሂህ ሁለት እስር ቤቶች ውስጥ ከ2500 በላይ ኢትዮጵያውያን ስደተኞች በስቃይ ውስጥ እንዳሉ ይፋ አድርጎ ነበር። በዚያው እስር ቤት ውስጥ በአንድ ወር ብቻ በውሃ ወለድ በሽታ 14 ኢትዮጵያውያን ሕይወታቸው ማለፉንም በይፋ በመግለጽ እስረኞቹ እንዲፈቱ መጠየቁ አይዘነጋም። የድርጅቱ ቃል አቀባይ ኦሊቪያም የመን በአሁኑ ሰዓት በጦርነት ዜጎቿን በረሀብ የሚሰቃዩባት በመሆኗ እንኳን ለሌላ ሀገር ስደተኞች ዜጎቿም ወደ ሌላ ሀገር እየተሰደዱ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ አድማጮች፣ እየሰማችሁ ያላችሁት ጋቢና ቪኦኤ ነው። ቀጣዩ ዘገባችን ደግሞ ከበጎ ፍቃድ ጋር እያያዛል። ሮተሪ ኢንተርናሽናል ዓለም አቀፍ የበጎ አድራጊ አገልግሎቶች ድርጅት ነው። ኢትዮጵያ ውስጥ በተለያዩ የእድሜ ክልል የሚገኙ በጎ አድራጊዎች የመሰረታቸው አስራ ስምንት ያክል የሮትራክት ክለቦች አሉ። በአንት አምላክ ፈለቀ ከእነዚህ ክለቦች መካከል አንዱ የሆነው የአትሮንስ ክለብ አባል ነው። ያሬድ ተሰማ ደግሞ አቡጊዳ የሚባለው ክለብ አባል ነው። ሁለቱም በምህንድስና ትምህርት የተመረቁ ወጣቶች ናቸው። ካፕታኑ ስዩም ጋር በሚያደርጉት ውይይት ስለ በጎ ስራ እንቅስ እንቅስቃሴያቸውና ስላለው ማህበራዊ ፋይዳ አንስተዋል። ባንታምላክ ፈለቀ እንዴትና እንዴት ወደ በጎ አድራጎት እንቅስቃሴ እንደገባ በሚያብራራበት ይጀምራል። መጀመሪያ ወደዚህ ኦርጋናይዜሽን የገባሁት አስራ ሁለተኛ ክፍል ተማሪ እያለሁ ነው እና ጥሩ ስትራክቸር ያለው ኦርጋናይዜሽን ነው። ኢንተራክት የሚባል ስቴጅ አለው ከአስራ ስምንት ዓመት በታች ላሉ የሚሆን ከዛ ደግሞ ከአስራ ስምንት እስከ ሰላሳ ሮትራክት የሚባል አለው ከሰላሳ በላይ ደግሞ ላሉት ሮተሪ የሚባል ኢንተርናሽናል ኦርጋናይዜሽን ነው እና ትምህርት ቤት መጥተው ምን እንደሚሰራ ከዛው ደግሞ ለእኔም የሚጠቅመኝ ነገሮች ካስረዱኝ በኋላ ነው እዚህ ኦርጋናይዜሽን ውስጥ መግባት የፈለግኩትን። ያሉኝንም ነገሮች በሚገባ አግኝቼበታለሁ ብዬ አምናለው። ወደ ያሬድ ልመለስ። አንተስ ወደዚህ እንቅስቃሴ ለመግባት ፍላጎቱ እንዴት መነጭ የሚለውን እስቲ ያጫውተን። ሪፖርት ከመግባት በፊት በዩኒቨርሲቲ አካባቢዎች ላይ የበጎ አድራጎት ስራዎችን ሰርቼ ነበረ እና በጓደኛ አማካኝነት ነው ይህን ነገር ልሰማ የቻልኩት። አዳማ ነበርኩ እና ሰላም መመላለሱ ስለሚከብደኝ ብጨርስ ሊሆናደርጋለ ብዬ ነበር ያሰብኩት። ልክ እንደጨረስኩም አንዱ የበጎ አድራጎት ስራ የምንሰራው ደንበ መለገስ ነው። የዛ ፕሮግራም ላይ ተጠርቼ እዛ እንድካፈል ዛ ተደርጎ ነበረ። ስለዚህ ዛ ሄድኩና ያለውን ስራዎችን ሳያቸው በጣም ደስ ያለኝ ከዩኒቨርሲቲ ወጥተን ምን እንሰራለን የሚለውን ነገር ሁሉ ጊዜ አሳስበን ስለነበረ ያንን አይነት ህግል በማግኘቱ ነው በጣም ደስ ብሎኝ እስካሁን ደስም ከነሱ ጋር አንድ ላይ እየሰራ ነው። ባንታምላክ፣ አንተ የምትሳተፍበት የሮትራክት ዘርፍ በምን ላይ የሚያተኩር ነው? እስካሁንስ ምን ምን ነገሮችን ሰራችሁ? የእኛ ክለብ የሚሰራው ከዚህ በፊትም እየሰራ የሚገኘው የህጻናት ጤንነት ላይና አዛውንቶች ላይ ነው። ሜን ሚፎከስ አድርገን የምንሰራው በአመት አንዴ ዶክተሮችን ጠርተን ወደ መቶ ሃምሳ የሚጠጉ ህጻናትን ሜዲካል ቼክአፕ አድርገን ሲቪር የሆነ ኬዝ ያለባቸው ህጻናት ካገኘን ፈንድሬዚንግ የማድረግ ፕሮግራም ነው። እስካሁን ሲቪር የሆነ አላገኘን ፈንድሬዝ አላረግም ግን ቤዚክ ቼክአፕ በአመት አንዴ እንሰጣለን። ከዛ በተጨማሪ ደግሞ ጥርስ ብሩሽ፣ ሳሙና የመሳሰሉትን ለእነዚህ ህጻናት እንሰጣለን። እንረዳዳ አረጋ ማህበር የሚባል አለ። ከእነሱ ጋር አንድ ላይ በመስራት የአረጋን ቀንን እናከብርላቸዋለን። ከዛም ተጨማሪ የዳግማይ ትንሳኤ ፕሮግራምን አብረን ከእነሱ ጋር በዓል ሄደን እነሱ ጋር አብረን እናከብራለን። የአሬዳ አንተስ የምትንቀሳቀሰው በምን ዘርፍ ነው? ምን ምን ሰራችሁ እስካሁን ድረስ? አለግዳ በኩል ስሁን በስንሰራበት የነበረው የደም ልገሳ ፕሮግራም በየሶስት ወሩ ሁላችንም ተሰባስበን እንደዚሁም በየሶስት ወሩ የደረሳቸውን ስልክ በመደወል እና ሁኔታውን እዛ ያለውን በደንብ አድርጎ በኦርጋናይዝ በማድረግ ሰዎችን ደም እንዲለግሱ እናደርጋለን። ከዛ በተጨማሪ ደግሞ ግራና ፕሮጀክት የሚባል አለ። የትምህርት ቤት መጀመሪያ አካባቢ ላይ ለሚያስፈልጋቸው ተማሪዎች ብር አሰባስበን በዛ ብር ደግሞ ዶኔሽን እና እንደዚሁም የሚያስፈልጋቸውን የትምህርት ቤት ቁሳቁሶችን አንድ ላይ ዶኔሽን እናደርጋለን። እንግዲህ ያደረጋችሁትን የሚሰማ ሰው የስራውን ከባድነት፣ የበጎ ፍቃደኝነት እንቅስቃሴያችሁን አልፊነት ያውቃል። አብሮ ግን የሚጠይቀው ጥያቄ አለ። ወጣቶቹ ይህን በማድረጋቸው ምን ይጠቀማሉ? ምንስ ያተርፋሉ ብሎ የሚጠይቅ ወገን ይኖራል። ምን አገኛችሁ? ምን ተጠቅማችሁ አድማጮቻችን፣ ተወያዮቻችን ለዚህ ጥያቄ የሚሰጡትን መልስ ከመስማታችን በፊት በሮተሪ ኢንተርናሽናል የበጎ ፈቃድ እንቅስቃሴ ውስጥ ለሀያ ዓመታት የቆዩትን ሮተሪያን አቶ ተሾመ ከበደን እንስማ። ይህ የበጎ ስላለው ታሪካዊ ዳራና ለወጣቶች ያለውን እርባና እንደሚከተል ያስረዱናል። ሮተሪ የበጎ ፈቃደኞች ስብስብ ነው። እኔ አሁን ላለሁበት የኢኮኖሚም ይሁን የማኅበራዊ ህይወት ያበቃኝ ከኔ ባነሰ የኑሮ ደረጃ ላይ ያለው ወገኔ ባደረገልኝ እንክብካቤ እና የህይወት ለውጥ ነው የሚል እምነት ኖሯቸው እሱ ባነሰ ደረጃ ላይ ላሉ ወገኖቻቸው አገልግሎት ለመስጠት ድጋት ለመስጠት ቆርጠው የተነሱ የአንድ ሀገር ወይ የዓለም የዓለም ህብረተሰብ ክፍል አባሎች የሚያደርጉት የበጎ ፈቃደኞች ኔትወርክ ነው። ሮተሪ ኢትዮጵያ ውስጥ የተጀመረው እንደ ፈረንጆቹ አቆጣጠር በሺ ዘጠኝ መቶ ሀምሳ አምስት አመተ ምህረት ነው። በንጉሱ ዘመን መሆኑ ነው። የንጉሱ ዘመን ሲያበቃ ተከትሎ የመጣው የደርግ ዘመን ነው። የደርግ ዘመን ደግሞ የምዕራቡን አስተሳሰብ የሚኮንን ስለነበረ ሮተሪ ኢትዮጵያ ውስጥ አብቦ በስፋት ሊንቀሳቀስ የቻለበት ጊዜ አልነበረም። አንድ ክለብ ብቻ አዲስ አበባ ሮተሪ ክለብ የምንለው እሱ ብቻ። የደርግ ዘመን አለፈ። ከዛ ቀጥሎ የመጣው የኢህአዴግ ዘመን ነው። የኢህአዴግ ዘመን ደግሞ ሲመጣ በራሱም ከደርግ የተለየ አስተሳሰብ አልነበረውም። በተለይ በልማት ላይ የሚያደርጋቸው አስተዋጽዎች ሰፋፊ ስለነበሩ ይሁንም አይሁንም አላለውም፣ ዝም ነው ያለው። ሮቴሪያን በሃይማኖት ሳይለያዩ በፖለቲካ አስተሳሰብ ምን ሳይለያዩ አንድ በሚያደርጋቸው ጉዳይ ላይ ምርጫ ወስደው እንዲሰሩ ስለሚያደርግ የሰዎችን አንድነት የተሻለ ውጤት የማስገኘት የዓለምን ሰላም የበለጠ ሊያስተጋባ የሚችል ያስተሳሰበ አቀፍ ይንዘራል ይሰራል ይሰጣል ብለን እናስባለን። ጣቶችንም ሆኖ ሌሎች ሮቴያንን እንደኔ አይነቶችን እነዚህን በዚህ አድማስ ውስጥ በዚህ ያስተሳሰበ አድማስ ውስጥ ስለሚያራምዳቸው ሶስት በአንድነት ለተሻለ ህይወት እንዲሰሩ እንዲንቀሳቀሱ ያደርጋል የሚልበት አለ። በጣም ብዙ ጠቀሜታዎች አሉት ብዬ አስባለሁ። በጣም ከተለያየ የስራ አይነት ላይ ያሉ ሰዎችን እንዳውቅ ጓደኝነት እንድመሰረት እና የተለየ የእነሱ አለም ላይ ምን አዲስ ነገር አለ የሚለውን ጭምር የተለያየ ፕሮፌሽናል ሰፖርት አግኝቻለሁ ብዬ አምናለሁ። ሌላ ደግሞ ራሱን የቻለ የስራ አመራር ጥበብ ያስተምራል ብዬ አምናለሁ። ያሬድ፣ የአንተስ ትርፍ ምንድን ነው? የገንዘብ ወይንስ ደግሞ የመንፈስ እርካታ? ለኔ በጣም የመንፈስ እርካታ ለሚሰማኝ አድማጮች የዚህ ውይይት አጭር ክፍል ነው ያዳመጣችሁት። ሌሎች ጥያቄዎች የተነሱበት ረዘም ያለውን ክፍል በዌብሳይታችን ላይ ታገኙታላችሁ። ተከታዩ መሰናዳችን በተለያዩ የኢትዮጵያ ከተሞች የሚገኙ ዘጋቢዎቻችን መስኮት የሚከፈትበት ነው። ለዛሬ ወደ ባህር ዳር እናቀናለን። በተለያዩ የዩናይትድ ስቴትስ ከተሞች የሚገኙ ትውልደ ኢትዮጵያ ወጣቶች ወደ ኢትዮጵያ ተጉዘው ከኢትዮጵያውያን ጋር የልምድ ልውውጥ አድርገዋል። መልቲሚዲያ ሪሶርስ ኤንድ ትሬኒንግ ኢንስቲትዩት ወይም ደግሞ በምህጻረ ቃሉ ኤምኤምአርቲአይ የተሰኘ ድርጅት በኢትዮጵያ ከአሜሪካ ኤምባሲ ጋር በመተባበር ባዘጋጀው መርሃ ግብር ተካተው ወደ ኢትዮጵያ ያቀኑት ወጣቶች ባህር ዳር ከትመው እየ ተወያዩ ነው። የኢትዮጵያ ባህል እንዴት እናስተካክል፣ ማህበራዊ ሚዲያ አጠቃቀማችንስ እንዴት ነው፣ በጋራ እንወያይበት በማለት መክረዋል። አስቴር ምስጋናው በስፍራው ተገኝታ ወጣቶቹን አነጋግራለች። ራሳቸውን ከሚያስተዋውቁበት ዘገባው ይደመጣል እኔ ሶፊያ ቡኔ ባላለሁ እና ከሲያትል ዋሽንግተን ነው የመጣው። ኤምኤምአርቲ የሚባል አገሬን እንዴት ነው ምረዳው ብዬ ነው እሱን ጆይን ያደርገት እና በዛ ፕሮግራም በዛ ፕሮጀክት ነው። ምን ለመስራት ነው ወደዚህ የመጣሽ? ባህልና የሚዲያ አጠጣቀም ነው እና እሱን ልጆቹ እዚህ ሀይ ስኩል ያሉትና ዩኒቨርሲቲ ያሉት ስቱድንቶች ለማስተማር ነው። እና እኛም ራሳችን የእኛን ባህል ለመማር ነው፣ ችግሮችን ለማወቅ እና እንዴት ብዬ ነው የምረዳቸው። ስለዚህ ነው የመጣሁት። አሁን እኔ ዱባይ ነው ያደግኩት። ዱባይ ነው የተወለድኩት እና እዛ ነው ያደግኩት ለ7 ይርስ ለ17 ዓመት እና ግን ቋንቋን ስለማውቅ ትንሽ ነውን ማቋውን በደምብ ሰማለ ግን ብዙ አላወራም እና ልጆቼንም እንደዛ ማስተማር አለብኝ። ባላቸውንም ቋንቋቸውንም ማስተማር በጣም በጣም ኢምፖርተንት ነው እና እሱን ተማሪ ያለው ኢምፖርተንት ለምን በአገሬ ፕራይድ አለኝ፣ ኩራት አለኝ። በአገሬ ዛነ ነርስ ነው፣ በቃ የኔ ስራ እና ሜዲካል ፊልድ ዶክተር ለመሆን ብዬ የተማርኩኝ ነው። አሁን ከነርስ ወደ ዶክተር ማለት ነው። እና በቃ ይሄ በአንድ ነገር በሜዲሲን ሄልፕ ለማድረግ ኤጁኬት ለማድረግ አሁን ኤም ኤም አር ቲ አይ ሚዲያ ሶርስ ስለሆነ በሚዲያ የአገሬን ሰው ለማስተማር ስለብዙ ነገር፣ ስለ ኤች አይ ቪ፣ ቱበርኩሎስስ፣ ሄፐታይትስ እና እንደዚ አይነት ኦፖርቱኒቲ ከሰጠኝ ኤም ኤም አር ቲ አይ የፊውቸር ፕሮጀክቴ እሱ ነው። ለሀገሬ ለማስተማር ስለ ብዙ አይነት ዲዚዝ ምንድን ነው በሽታ፣ ቢኮዝ ኖሌጅ ስ ፓወር። ስለዚህ እንደዛ ብዬ ለማግ ነው ፊቸር ፕላኔ ማለት ነው። ሌላው ከአሜሪካ ዋሽንግተን ዲሲ እንደመጣ የሚናገረው ወጣት ስቲፋኖስ ብርሃኑ ነው። በልምድ ልውውጡ ለቋንቋዬና ለባህሌ ክብር እንድሰጥ ትምህርት ወስጃለሁ ይላል። እኛ ስልጠና ለመስጠት ብቻ ሳይሆን ከነሱ ብዙ ለመማረም ነው የመጣ ነው። ምክንያቱም እኛም ተመሳሳይ እድሜ ስላለን እነሱ የሚያልፉትን ነው እኛም እያለፍን ያለ ነው። ሀገሩ የተለያየ ቢሆንም የሶሻል ሚዲያ ችግሮች በሁሉም ቦታዎች አንድ አይነት ናቸው። ስህተት የሆኑ መረጃዎችን ነው የሚሰጠው እና እዛም ያሉ ሰዎች ተመሳሳይ ችግር ስላለባቸው እዚህ ያለውንም ለማሳየት ነው የሞከር ነው። ግን በይበልጥ ጎንደርና ባህር ዳር ልጆቹ እኛ ከጠበቅ ናቸው በላይ ዝግጁ ናቸው። እኛ ብዙ ለማስተማር ነበር የመጣ ነው ግን እነሱ የሚያነሱት ሀሳብ ኢትዮጵያ ውስጥ ካለው ወቅታዊ ሁኔታዎች ጋር ነው። በደንብ ያውቁታል። ለምሳሌ ባህር ዳር የተፈጠረው ነገር አለ። አብዛኞቻችን እዛ ያለን የምናውቀው ሶሻል ሚዲያ ላይ እየተለቀቀ ነገር ነው የምናየው። እነሱ ግን ሞር ሀሳቡ ስላላቸው እኔው ለምሳሌ ስለ ሚዲያ ኤቲክስ ሳስረዳቸው እነሱ ከሚዲያ ኤቲክስ ጋር አብረው ባህር ዳር ውስጥ የተከሰተውን አብረው አድርገው ነበር ሲያዩ የነበረው እና እኔ ያላየኋቸውን መንገዶች እነሱ በአብዛኛው እያሳዩ ነበር። አንተም የተሻለ እውቀት ይዘህን ሄድከው ማለት እንችላል። በጣም አማረኛም በደንብ ከበፊቱ የበለጠ ጎበዞኛለሁ። እንደገና ደግሞ የባህልም ልውውጥ አለ እዚ ጋ። እዛ ብዙ ነገሮቹ እዚህ እንደምንኖረው አንድ አይነት ነው፣ ግን ትንሽ እዛ ሲስተሙም ስለሚቀይራቸው ሰዎችን ትንሽ የመደበላለቅ ነገር አለው። እኛ ግን ስንመጣ እዚህ በይበልጥ እነሱን አይተን ዋና ያልተበረዘ ነገር ይዘን ለመሄድ ነው የእኛም ሀሳባችን እና ምን ምን አያቸው አሁን አማርኛ የማቀርበው ነው ያዘጋጀው በእንግሊዘኛ ነበረ ላይ ግን ሙሉን ፕሬዘንቴሽንን እንግሊዘኛ ቢሆንም ስላይዱ እኔ በአማርኛ ለማስረዳት መሞከር ጀመርኩ። ማለት ሌላስ ላለባበስ በእውነት እንደዚህ አልጠበቅንም ነበረ። ባበሻ ቀሚስ አድርገው ለእኛም ቲሸርቶችን አምጥተውልን ቡናም እንደዛ በትክክለኛ ስነ ስርዓቱ አድርገው አመት ባል አመት ባል ይመስል ነበረ። እንደዚህ የሆነ ሳር ምናምን አድርገው በጣም ደስ የሚል ነበረ። ጎንደር ምን ነበራችሁ ስንት ቀን ቆያችሁ ጎንደር አራት ቀን በአዲስ አበባ ሄደን ደግሞ እንደዚህ ተመሳሳይ እድሜ ላይ የሚገኙትንም በደንብ አዎ ከባህር ዳር ከተማ ከተለያዩ የትምህርት ተቋማት ተውጣጠው የልምድ ልውውጥ ያደረጉ ወጣቶች አስተያየትንም ጠይቅ ያለው ስሜ ፍሬዘር ገበያው ይባላል የሚኖረው ባህር ዳር ሲቲ ውስጥ ነው በጣም ብዙ ነገሮችን የተማር ነው በሚዲያ በሚለው ርዕስ ላይ ብቻ ብዙ ነገሮችን አውርተናል። ሚዲያ ጠቃሚ ነው ጎጂ ነው፣ በምን መልኩ ይጠቅማል፣ በምን መልኩ ይጎዳል፣ ሚዲያ የእኛን ሀገር ካልቸር እንዴት አድርጎ በክሏል ወይም እንዴት አድርጎ ጥሩ ነገሮችን አሳይቷል ወይም ነገሮችን ቀይሯል የሚሉ ነገሮች ላይ አውርተናል። ሚዲያና ካልቸር ምን ያህል ሪሌትድ እንደሆኑ፣ በኢትዮጵያ ላይ ደግሞ ሚዲያን በመጠቀም የኢትዮጵያ ባህሉ በምን ያህል ሁኔታ እንደተቀየረ፣ ምን ያህል ጉል ተጽዕኖ እንዳለው ብዙ ነገሮችን የተማርነው፣ የእኛም ቢሆን እዚሁ ሀገራችን ላይ ሆነን ባህላችንን በርዘናል። እነሱም እዛ ሀገራቸው ላይ የኛን ሀገር ባህል በምን አይነት መልኩ እየሄደ እንደሆነ እንዳለ ነግረውናል፣ ገልጸውልናል፣ አሳይተውናል። እዛ ሀገር ኢትዮጵያውያን እንዴት ናቸው የሚለውን ነገር ገልጸውልናል፣ አሳይተውናል። እኛም እዚ ሀገራችን ላይ እኛ ኢትዮጵያውያን እንደዚህ አይነት ባህሎች ነበሩን አሁን እያልን እያወራ ነው ያለ ነው። ምክንያቱም እኛ ራሳችንን ባህላችንን ረስተናል። እኛ እንዲህ ነን ብለን የምናሳየው ነገር የለም። ኢትዮጵያውያን እንተባበር ነበር፣ እንተሳሰብ ነበር፣ ተቻቻይ ነበርን ብለን ነው ልናወራ የምንችለው። ነበርን ነው ግን ነን ማለት አልቻለም። እና እኛም በዚህ ቲም ላይ ወይም በተሰበሰበ ነው ነገር ላይ እያወራ ተሞክራን ያለ በዚህ ነገሮች ላይ እንዴት አድርገን ባህላችንን አንርሳ እንዴት አድርገን የወደፊቱን ነገር እናስተካክል የሚሉትን ነገሮች አሜሪካ በሚኖሩ ትውልድ የኢትዮጵያውያን ወጣቶችና ሀገር ቤት ካሉ ወጣቶች ጋር ያደረግኩት ቆይታ ይህንን ይመስል ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። አስቴር ለዘገባው እናመሰግናለን። ተከታዩ ሳይንስና ቴክኖሎጂ የሚቀርብበት የነገው ዓለም የተሰኘ አጭር ቅንብር ነው። የዓለም የጤና ድርጅት ልዕለ ህዋስያን የተሰኘ መድኃኒት መቋቋም የሚችል የባክቴሪያ አይነት መስፋፋቱ ለዓለም ከባድ የጤና ስጋት መተውን አስታውቀዋል። በርከት ያሉ ተመራማሪዎች የዚህ ሰበቡ በሽታ ተከላካይ መድኃኒቶችን ሰዎችንም ሆነ እንስሳትን ለማከም ከመጠን በላይ መጠቀም ነው ሲሉ ይሟገታሉ። በእንግሊዝና በስፔናውያን ተመራማሪዎች በቅርቡ ይፋ የተደረገ አንድ ጥናት ሲጋራ ማጨስ ኤምአርስ የተባለ ልዕለ ህዋስያን መድኃኒት የማይደፍረው እንዲሆን እያደረገው ነው ሲሉ ይፋ አድርገዋል። ጥናቱ ሲጋራ ማጨስ ኤምአርሲ የተባለው ተውሳክ ላይ ጫና ያሳድራል፣ ጫናውን ለመቋቋም ደግሞ የተከላካይ ሞገዶችን ይለቃል። ይህ በመልሱ ደግሞ የባክቴሪያውን የህብለ በራሄ ወይም ዲኤንኤ ተፈጥሯዊ ሁኔታ እንዲለወጥ በማድረግ በመደበኛ መድኃኒት የማይረታ ጠንካራ ብርቱ የጤና እክል እንደሚያደርገው አስረድተዋል ይላል የቪኦኤ የሳይንስና ቴክኖሎጂ ዘጋቢ ሪክ ፓንቴለው። አሁን ሰዓቱ የጋቢና ሙዚቃ ነው። ዲበኩሉ ጃኖ ባንድ ለእናንተ ምርጫ አለው። ሀይ! እንዴት ናችሁ? ዲበኩሉ ታፈሰ ነኝ፣ የጃኖ ባንድ ድምፃዊ። በጋቢና ቪኦኤ ላይ ወይ ዘንድሮ የሚለውን ሙዚቃዬን ከጃኖ ባንድ ለራስ ነው አልበም ላይ ጋብዣቸዋለሁ። መልካም ጊዜ። ፍቅር አይነት ካውቀቶ ልቤ እንደፍሮ ብዬ ነበር Bandavati da cedro e eu hei go to በኩሉ እናመሰግናለን እንግዲህ አድማጮች የዛሬ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ በመጠቀም አስተያየቶቻችሁን አድርሱን፣ ጻፉልን፣ ላይክ አድርጎን። በሰላም በጤና ያገናኘን። ደውሉልን። ጨምሪበት ስናስተናግዳቸው ያመሸ ነው። ጽዮን ግርማ ነው፣ ኤደን ገረመው ነበርን። ዝግጅታችንን ሲያቀናብርልን የቆየውም ሞክቤል ያቤሮ ነው። ጉዟችሁ የሰመረ ይሆን እያልን ከዲበድ ሁሉ ጋር እንተዋችሁ።